ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ የሚተላለፍላችሁ የሰኞ መስከረም ሀያ አምስት ሁለት ሺ አስራ ሶስት ዓመተ ምህረት ዝግጅታችን ጀመረ። የኢትዮጵያ መንግሥት የተራዘመውን የስድስተኛ ዓመት የስራ ዘመን ዛሬ ጀምሯል። ለህግ የበላይነት መረጋገጥ ተግዳሮት የሆኑ አደረጃጀቶች እና የታጠቁ ኃይሎች በመላው ሀገራችን ምንም አይነት ህገወጥ ተግባር ላይ እንዳይሰማሩ ለማድረግና ከመንግስት ውጪ ማንኛውም ኢመደበኛ አደረጃጀት ይሁን ሸማቂ ኃይል ትጥቅ ይዞ እንዳይንቀሳቀስ ለማድረግ ከፍተኛ ስራዎች ይሰራሉ። ፕሬዚደንት ሳህለወርቅ ዘውዴ ለህዝብ ተወካዮችና ለፌዴሬሽን ምክር ቤቶች ጥምር ጉባኤ የመክፈቻ ንግግር አድርገዋል። ትግራይ ክልል እንደራሴዎቹን ከሁለቱም ምክር ቤቶች አስወጥቷል። ዘገባዎችን የፌዴሬሽን ምክር ቤቱን አፈ ጉባኤ ቃልና ትንታኔ በመጽሔት ይዘናል። የኮቪድ-19 ህክምና እየወሰዱ ያሉት የፕሬዚደንት ዶናልድ ትራምፕ ጤና የዓለም ትኩረት ነው አጋጣሚ ተፈጥሯል። ደግሞም በዓለም ላይ ባሉ ሚሊዮን ሰዎች ላይ የደረሰ ነገር ነው። እኔም ለእነሱ እየታገልኩ ነው። በዩናይትድ ስቴትስ ውስጥ ብቻ አይደለም፣ በዓለም ላይ ላሉት ሁሉ እየታገልኩላቸው ነው። ይህን የኮሮና ቫይረስ ወይንም እንደፈለጋችሁ አድርጋችሁ ጥሩት፣ ብቻ እናሸንፈዋለን። በደንብ አድርገን እናሸንፈዋለን። ዘገባ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ፣ ክቡራትና ክቡራን፣ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ስርጭታችን አየር ላይ እንደዋለ በፌስቡክ ላይቭ እና በአሃዱ ራዲዮ ማዳመጥ ትችላላችሁ። ንጉሱ ታምሬ በቅንብሩ አብሮኛለሁ። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። እንደምናመሻችሁ አድማጮቻችን፣ ዜናውን የማንብላችሁ አዳነች ፍስሀዬ ነኝ። ዛሬ ጠዋት ኢትዮጵያውያን መሆናቸው የተገመቱ ስምንት ፍልሰተኞች በጅቡቲ ባህር ላይ ህይወታቸው ማለፉን የዓለም አቀፉ የፍልሰተኞች ድርጅት አይ ኦ ኤም አስታወቀ። ፍልሰተኞቹ የሞቱት በህገ ወጥ አዘዋዋሪዎች ከየመን ወደ ጅቡቲ ሲመለሱ እንደሆነ ድርጅቱ ገልጿል። ገርሞ ዳዊት ዝርዝር አለው። የዓለም አቀፉ ፍልሰተኞች ድርጅት አይኦኤም ዛሬ ከየመን ወደ ጅቡቲ በጀልባ ሲጓዙ የነበሩ ስምንት ኢትዮጵያውያን ፍልሰተኞች ባህር ውስጥ ሰጥመው ህይወታቸው ማለፉን ገልጸዋል። የድርጅቱ ቃል አቀባይ ይቮን እንደገ ለስምንቱ መዋቾች ዛሬ ጠዋት በጅቡቲ ባለስልጣናት የቅብር ስነስርዓት መፈጸሙን ገልጻለች። ሚስ ይቮን ከአደጋው የተረፉ ሰዎችን ዋቢ በማድረግ እንደገለጸችው ጉዞውን የጀመሩት ሰላሳ አራት ሰዎች እንደነበሩ ከዚህ ስምንቱ ህይወታቸው ሲያልፍ ሌሎች 26 ደግሞ በህይወት ተርፈዋል። ከየመን ወደ ጅቡቲ ኦቦክ ሲያጓጉዛቸው የነበሩ ሶስት ህገወጥ አዘዋዋሪዎች መሆናቸውን ገልጻ ህገወጥ አዘዋዋሪዎች የሞቱት ስምንት ሰዎችን በብላዋ አስፈራርተው ከጀልባ ወደ ባህር እንደጣሏቸው፣ በዛም ህይወታቸው ማለፉን የአይን እማኞች አብራርተዋል። ፍልሰተኞቹ ከጅቡቲ ወደ የመን የገቡት በህገወጥ ጉዞ ሳኡዲ አረቢያ ለመግባት እንደነበረ ገልጻ ለሀያ ስድስቱም በአይ ኦ ኤም የጤና ምርመራ እየተደረገላቸው መሆኑንም ተናግራለች። የዓለም አቀፉ የፍልሰተኞች ድርጅት አይኤም ሰሞኑን በኮሮና በሽታ ምክንያት የአካባቢው አገራት ድንበር ዝግ በመሆኑ ከየመን ወደ ጅቡቲ የሚመለሱ ፍልሰተኞች ቁጥር መጨመሩን ገልጸዋል። ድርጅቱ በዛሬ መግለጫው ባለፉት ሶስት ሳምንታት ብቻ ወደ ሁለት ሺህ የሚገመቱ ፍልሰተኞች ከየመን ወደ ጅቡቲ መመለሳቸውን አስታውቆ ፍልሰተኞቹን የሚያጓጉዙ ህገ ወጥ የሰዎች አዘዋዋሪዎችም የተለያዩ የመብት ጥሰቶችን በፍልሰተኞች ላይ እያደረሱ መሆናቸውን ገልጸዋል። ዛሬ ጅቡቲ ኦቦክ አካባቢ ስለሞቱ ፍልሰተኞች በጅቡቲ የኢትዮጵያ ኤምባሲ ሶስተኛ ጸሐፊ በእውቀቱ ደባስ ኤምባሲው ጉዳዩን እያጣራ መሆኑን ነው የገለጹት። በአነስተኛ ጀልባ ከየመን ተጭነው ሲመጡ ጀልባዋ ላይ የመገልበጣ አደጋ ደርሶ ነው የሚባል ነገር አለ። ይህም ያው በእርግጥ ማጣራት የሚያስፈልገው ነው። በአካባቢው ካሉ ያ ባልደረቦች ጠይቀናል። ወደዛ የሚሄድም ቡድን ይኖራል። ኤምባሲው ጉዳዩን ለማጣራት ካሁን ቁጥሩ ላይ ማጣራት እያደረግን ነው። አቶ በእውቀቱ ሰሞኑን ከየመን ወደ ጅቡቲ እየተመለሱ ያሉት ፍልሰተኞች በጅቡቲ መንግሥት ድጋፍ እየተሰጣቸው መሆኑን ተናግረው ኢትዮጵያም ዜጎቿን ወደ ሀገር ለመመለስ ከሀገሩ መንግስት ጋር እየተነጋገረች ነው ብለዋል። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ የሱዳን መንግስትና የአማጽያን ንቅናቄዎች በደቡብ ሱዳን መዲና ጁባ ላይ ባለፈው ሳምንት ማብቂያ የሰላም ስምምነት በመፈረማቸው በሱዳንና በዓለም ዙሪያ የደስታ ስሜት መስፈኑ ታውቋል። ስምምነቱን በመሸምገል ተግባር የደቡብ ሱዳን ፕሬዚደንት ሳልቫኪር አብይ ሚና እንደነበራቸው ተገልጿል። የተባበሩት መንግስታት ድርጅት የአውሮፓ ሕብረትና ሦስቱ የሚባሉት ኖርዌይ ብሪታንያና ዩናይትድ ስቴትስ የሰላሙን ስምምነት አሞግሷል። የሱዳን ሕዝባዊ ሐርነት ንቅናቄ ኤምን የተባለው የአማጽያን ቡድን መሪ አብደል አዚዝ ሂሉ ግን ስምምነቱን አልፈረሙም። የሱዳን ጠቅላይ ሚኒስትር አብደላ ሃምዶክ ስምምነቱ የስልጣን ጉዳይ ሳይሆን ጥይቶችን በልማት ለመተካት የሚያስችል አዲስ ምዕራፍ ለመክፈት ነው ብለዋል። የዋይት ሀውስ ቤተ መንግስት ስፈት ቤት ኃላፊ ማርክ ሚዶውስ በተናገሩት መሰረት በኮቪድ-19 ቫይረስ ተይዘው ህክምና ላይ የሚገኙት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ስለ ጤናቸው ሁኔታ ከሐኪሞቻቸው ጋር እየተመካከሩ ነው ምናልባትም ዛሬ ከሆስፒታል ሊወጡ ይችላሉ ብለዋል። ፕሬዚደንት ትራምፕ ትላንት ማለዳ ላይ እየተሻላቸው መሆኑን የሚገልጽ የቪዲዮ መልእክት በትዊተር ካስተላለፉ በኋላ በተኙበት ሆስፒታል አካባቢ ለተሰባሰቡት ደጋፊዎቻቸው ያልተጠበቀ ተግባር ፈጽመዋል። ፕሬዚዳንቱ ዋልተር ሪድ ከተባለው ብሔራዊ ወታደራዊ ሕክምና ማዕከል ለአጭር ጊዜ ወጥተው በብረት ለበስ ኤስዩቪ መኪና ተሳፍረው ለተሰበሰቡት ደጋፊዎቻቸው የሰላምታ እጅ እያወዛወዙ ሲያልፉ ታይተዋል። መኪናው ውስጥ የጸጥታ ጠባቂዎቻቸው አብረዋቸው ነበሩ። የፕሬዚዳንቱ የኦክሲጅን ይዘት ሁለት ጊዜ ወርዶ እንደነበር ሐኪሞቻቸው ትናንት ተናግረዋል። ያም ሆነ ግን በጥሩ ሁኔታ ይገኛሉ ሲሉ የግላ ሐኪማቸው ዶክተር ሻን ኮንሌ ለጋዜጠኞች ተናግረዋል። ሐኪሞቻቸው ስለ ፕሬዚዳንቱ ሁኔታ በሰጡት መግለጫ የትላንቱ በበለጠ ግልጽነት ያለው እንደሚመስል ተገልጿል። ዶክተር ኮንሊ ፕሬዚዳንቱ የመተንፈስ ድጋፍ አስፈልጓቸው ነበር ወይ የሚል ጥያቄ ባለፈው አፕ ከጋዜጠኞች በቀረበላቸው ወቅት ለምን ለመደባበቅ ሞከሩ የሚል ጥያቄ ሲቀርብላቸው የቡድንን የብርታት መንፈስ ለማንጸባረቅ ስል ነው የሚል ምላሽ ሰጥተዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ከሰባት ሚሊዮን በላይ የሚሆኑ የካሜሩን ተማሪዎችና አስተማሪዎቻቸው ወደ ትምህርት ቤት እንደተመለሱ ታውቋል። የኮሮና ቫይረስን መስፋፋት ለመገደብ ሲባል ትምህርት ቤቶቹ ለሰባት ወራት ያህል ተዘግተው እንደቆዩ ተገልጿል። የማዕከላዊ አፍሪካዊቷ ሀገር መንግስት የቫይረሱን ወረርሽኝ መዛመት ለመቀነስ መቻሉን ተናግሯል። በሀገሪቱ ከ20 ሚሊዮን በላይ የሚሆነው በቫይረሱ የተያዙ ሰዎች እንዳሉ በኦፊሴል ተነግሯል። 420 ሰዎች ለህልፈት እንደተዳረጉ ታውቋል። የኡጋንዳ የጤና ባለሥልጣኖች በገለጹት መሠረት ዓለም አቀፉ የኮሮና ቫይረስ ወረርሽኝ ከገባበት ጊዜ አንስቶ ደም የሚለግሱት ሰዎች እየቀነሱ በመሄዳቸውና ትምህርት ቤቶች በመዘጋታቸው የደም አቅርቦት ክፉኛ ቀንሷል። ይህም ከባድ ጉዳት እንደሚያደርስ ተገልጿል። በምስራቅ አፍሪካዊቱ ሀገር ደም በብዛት የሚለግሱት የሁለተኛ ደረጃ ትምህርት ተማሪዎች እንደሆኑ ነገር ግን ትምህርት ቤቶች ካለፈው መጋቢት ወር አንስቶ እንደተዘጉ ተገልጿል። ደም ለጋሾችን በማስተባበር ተግባር የሀገሪቱን ባለሥልጣኖች የሚረዳው የዩጋንዳ ቀይ መስቀል ደም ለጋሾቹን ለመመልመል ከባድ መሆኑን ሲያስረዳ፣ አንዳንድ ሰዎች ተገቢ ምግብ ስለማያገኙ የሰውነታቸው ደም መጠን በጣም ዝቅተኛ ነው ይላል። አሁን ደግሞ በዓለም ዙሪያ ያለውን የኮቪድ-19 ሁኔታን እንመልከት። በዓለም ዙሪያ በኮቪድ-19 ምክንያት ሕይወታቸውን ያጡት ሰዎች ቁጥር ከአንድ ሚሊዮን ካለፈ ሳምንት ተቆጠረ። አሁን ደግሞ በሽታውን በሚያስከትለው በኮሮና ቫይረስ የተያዘው ሰው ብዛት ከ35 ሚሊዮን ማለፉን የዩናይትድ ስቴትሱ የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል አመልክቷል። የአሜሪካ ድምፅ ዘጋቢ ክሪስ ሃና ያጠናቀረውን ዘገባ ቆንጭታይ ታቀርበዋለች። በብዙ የአውሮፓ ሀገሮችም የቫይረሱ ተያዦች አሀዝ አዲስ ምዕራፍ እየተሻገረ መሆኑ ነው የሚስተዋለው። ጀርመን በዛሬው እለት ከሶስት መቶ ሺህ ማለፉን ብሪታንያም አምስት መቶ ሺህ መሙላቱን ይፋ አድርገዋል። ግዙፉ የብሪታንያ የሲኒማ ቤቶች ኩባንያ ሲኒወርልድ ሀገር ውስጥና አሜሪካ ያሉ ቲያትር ቤቶቹን በጊዜያዊነት ሊዘጋ ነው። 45 ሺህ ሰራተኛ ከስራ ይፈናቀላል ተብሏል። የሀገሪቱ መንግስት በወረርሽኙ ምክንያት በሀገር ደረጃ የተፈጠረውን ስራ አጥነት ለመቅረፍ 300,000 ዶላር ድጋፍ የያዘ አዲስ መርሃ ግብር መዘርጋቱን ይፋ አድርጓል። ኒውዚላንድ ትልቋ ከተማዋ ኦክላንድ ላይ የታየውን የኮሮና ቫይረስ ስርጭት ለመቅጨት አጽንታዊ የነበረውን ገደብ ከፊታችን ረቡዕ ጀምሮ ታነሳለች ተብሏል። በከተማዋ ለአስር ተከታታይ ቀናት አንድም አዲስ የቫይረሱ ተያዥ አልተገኘም ነው የተባለው። የኦክላንዱ የቫይረሱ መቀስቀስ ያቺ ሀገር ወረርሽኙን በመቆጣጠር ረገድ አስመዝግባ የነበረውን ስኬት ሊያበላሽባት አስግቶ ነበር። ፈረንሳይ ከነገ ጀምሮ ፓሪስ የሚገኙ የመጠጥ ቤቶች ለሁለት ሳምንታት ሊዘጉ ነው። ለምግብ ቤቶችም አዲስ የቁጥጥር ደንብ መውጣቱን የጠቅላይ ሚኒስትሩ ቢሮ አስታውቋል። ትናንትና 12565 አዲስ የቫይረሱ ተያዦች መመዝገባቸውን ፈረንሳይ ይፋ አድርጋለች። በሌላ ዜና የአውሮፓ ኮሚሽን ሊቀመንበር ኡርሱላ ደርሊዮን ባለፈው ሳምንት ለቫይረሱ የተጋለጠ ሰው የነበረበት ጉባኤ ላይ በመካፈላቸው ከዛሬ አንስተው እራሳቸውን ለይተው እንደሚቆዩ ይፋ አድርገዋል። አፍጋኒስታን ከሚገኙት 18 ሺህ ትምህርት ቤቶች ከመላ ጎደል ግማሽ የሚሆኑት ተገቢ ህንፃዎች እንደሌሏቸው የዓለም ባንክ ገልጿል። በሀገሪቱ የትምህርት ዘርፍ ከፍተኛ መጠን የመዋለ ነዋይ ቢፈስም በ37 ሚሊዮን የሚገመቱት ተማሪዎች በትምህርት ቤቶች እንደማይገኙ የዓለም ባንክ ጠቁሟል። አፍጋኒስታን ያሉት የዓለም ባንክ ተወካይ ስራ አስኪያጅ የአፍጋኒስታን መሪዎች በህዝባቸው ላይ ትኩረት እንዲያደርጉ መክረዋል። በጦርነት በዳሸቀችው ሀገር ያሉትን በሚሊዮኖች የሚቆጠሩ ሰዎችን ኑሮ ለማሻሻል የዓለም አቀፍ ረድኤት እንዲቀጥል ጥሪ አድርገዋል። ከሰባት ዓመታት በፊት የወጣ አሃዝ እንደሚያሳየው የአንደኛ ደረጃ ትምህርት ካጠናቀቁት የአስር ዓመት ዕድሜ ልጆች ቀላል ጽሑፍን አንብበው መረዳት እንደማይችሉ ሄንሪ ከራሊ ባወጡት መግለጫ ጠቁመዋል። የዘንድሮው የሕክምና ኖቤል ሽልማት ሃርቪ አርተር ማይክል ሂትን እና ቻርልስ ኤም ራይስ ለተባሉ የሳይንስ ታይቫን ተሰጥቷል። ሦስቱ የሳይንስ ምሁራን የኖቤል ሽልማቱን ያገኙት ሂፐታይተስ ሲ ቫይረስን በሚመለከት ላደረጓቸው ጥናቶች እና ለግኝቶቻቸው መሆኑን ቶማስ ፐርማን በካሮሊንስካ ተቋም የኖቤል ሽልማት ሸንጉ ዋና ጸሐፊ አስታውቀዋል። የሳይንስ ጠቢባኑ ጥናቶች እና ግኝቶች የሂፐታይተስ ሲ በሽታን ለማከምና ለማዳን አዲስ መንገድ ወደ ማግኘት ለማምራት ይረዳሉ ተብሏል። የኖቤል ተሸላሚዎቹ እያንዳንዳቸው 1.1 ሚሊዮን ዶላር ያገኛሉ። የፊዚክስ፣ የኬሚስትሪ፣ የሥነ ጽሑፍና የሰላም ኖቤል ሽልማቶች ደግሞ እስከ መጪው አርብ ባለው ጊዜ በየቀኑ ይፋ እንደሚደረጉ፣ የኢኮኖሚ ሳይንስ ሽልማት ደግሞ በመጪው ሰኞ እንደሚገለጽ ታውቋል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። መልካም ምሽት፣ አመሰግናለሁ። አዳነች ለዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ መስከረም 25 2013 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የአማራ ማንነትና የወሰን አስመላሽ በሚል ተደራጅተው የነበሩ አራት ኮሚቴዎች ጥምረት መስርተዋል። በዚህ ምሽት ጤና፣ ስፖርትና ሌሎችም በርከት ያሉ ዘገባዎች አሉን። አብራችሁን አምሹ። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኢትዮጵያ መንግስት የተራዘመውን የስድስተኛ ዓመት የስራ ዘመኑን ዛሬ ጀምሯል። ፕሬዚደንት ሳህለ ወርቅ ዘውዴ ለህዝብ ተወካዮች እና ለፌዴሬሽን ምክር ቤቶች ጥምር ጉባኤ የመክፈቻ ንግግር አድርገዋል። ከመንግስት ውጭ ማንም የጦር መሳሪያ ይዞ እንዳይንቀሳቀስና የሰላም ጠንቅ ያሏቸው መደበኛ ያልሆኑ አደረጃጀቶች እንዳይኖሩ እንደሚደረግ ፕሬዚደንቱ አስታውቀዋል። መስፍን አድራጌ ዝርዝሩን ይዟል። በርካታ ርዕሰ ጉዳዮችን በዳሰሰው ፕሬዚዳንት ሳህለወርቅ ዘውዴ የመክፈቻ ንግግር የተጠናቀቁ ዓመት እንደ ሀገር አኩሪ ስኬቶች የተመዘገቡበት፣ በአንጻሩ እንደ ህዝብ አሳዛኝ የሰዎች ሞትና መፈናቀል፣ ግጭቶችና የንብረት ውድመት የተከሰተበት ነበር ተብሏል። የጠቅላይ ሚኒስትር አብይ አህመድ የሰላም ጥረትና የኖቤል ሽልማት የኢትዮጵያን ገጽታ ለዓለም በማስተዋወቅ የተጫወተው ሚና ጉልህ ነበር ብለዋል። በንግግራቸው የተጠናቀቁ ዓመት የአሰራር ችግር የነበረበት የታላቁ ህዳሴ ግድብ ተስተካክሎ ወደ ስራ የተገባበት፣ ኢትዮጵያ ዲፕሎማሲያዊ ጫናዎችን ተቋቁመ ህልውናዋን ከበረችበት እንደነበርም ተወስዷል። በታሪካችን ብዙ ትርጉም የሚኖረውና ሀገራችንን ከኋላ ቀርነት ለማላቀቅ ትልቅ አቅም የሚፈጥርልን በህዳሴ ግድብ ዙሪያ የነበሩ የአሰራር ችግሮችን በመፍታትና የግድቡን ግንባታ በማፋጠን እንዲሁም በዲፕሎማሲያዊ ረገድ የሀገራችንን ክብርና ጥቅም ለማንም አሳልፈን የማንሰጥ መሆናችንን በማስመስከር የመጀመሪያውን ዙር የውሃ ሙሌት በድል ያጠናቀቅንበት አመት ነበር። የከተማው ኢኮኖሚ የህዝቡን ሀገራዊ ተቆርቋሪነት ሳይገታው በቦንድ ግዥና ሌሎች ድጋፎች ላደረገው አስተዋጽኦ አድናቆታቸውን ችረዋል። ፕሬዚዳንቷ ዓመቱ ከቴክኖሎጂ እስከ ከቱሪዝም የተሻለ እንቅስቃሴ የተመዘገበበት ለመሆኑ ከቢሮ እስከ ሀገር በሚል የቱሪዝም ዘርፉን የማነቃቀት መርሃግብር ላይ የተከናወኑትን ተግባራት አውስተዋል። የመጀመሪያዋ ሳተላይት በስኬት ማምጠቅ መቻሉንም ጠቅሰዋል። በዲሞክራሲ ግንባታ የተሰራውንም አበረታች ብለውታል። ከዲሞክራሲ ግንባታ አንጻር አዲስ የምርጫ አዋጅ በማጽደቅና ምርጫ ቦርድን ነጻና ሁለተኛ በሆነ መንገድ በማደራጀት የሲዳማን የክልልነት ጥያቄ ለማስተናገድ ስኬታማ የሆነ የህዝብ ውሳኔ ምርጫ ማካሄድ የተቻለበት አመት ነበር። ይህም ለመጪው ሀገራዊ ምርጫ በቂ ዝግጅት እየደረገ መሆኑ የሚያሳይ ጥሩ ሀገራዊ ልምድ ነው። ዓለም አቀፍ ወረርሽኝ ኮሮና ሊያስከትል የሚችለውን ጫና ለመከላከል የተሰሩት ተግባራት ውጤታማ እንደነበሩም ጠቁመዋል። ቀድሞ ለመከላከልና ለመዘጋጀት በተሰራው ስራ አፋጣኝ የጤና ተቋማትን የገነባንበት የመከላከያና የማከሚያ ቁሶችን ከራሳችን አልፈን ለሌሎች የአፍሪካ ሀገሮች ያዳረስንበት፣ ህዝቡን ያሳተፈ የመከላከል ስራ በመስራት ከክፉ አደጋ የታገድንበት አመት ነበር። በጥቅሉ ያለፈው አመት በርካታ ታሪካዊ የሆኑ ድሎችና ስኬቶችን ያስተናገድንበት አመት ነበር። በአንጻሩ ከኮቪድ እስከ ጸጥታ ችግር ከምርጫ መራዘም እስከ አንበጣ ወረርሽኝ ኢትዮጵያኖች የተፈተኑበት አመት ሆኖ አልፏል። በመክፈቻ ንግግሩ ላይ እንደተገለጸው ያለፈው አመት በርካታ ፈተናዎች የተጋፈጥንበትም አመት ነበር። በኮቪድ 19 አለም አቀፍ ወረርሽኝ ምክንያት ሀገራችን የተፈተነችበት ትምህርት፣ የተቋረጠበት እንደ ምርጫ ያሉ በከፍተኛ ጉጉት ሲጠበቁ የነበሩ ሀገራዊ ጉዳዮች ማከናወን ያልቻልንበት፣ በተከሰቱ ሀገራዊ ፈተናዎችም የዜጎች ውድ ህይወት የጠፋበት፣ አካል የጎደለበት ሰዎች ከቀያቸው የተፈናቀሉበትና ንብረት የወደመበት የበረሃን በጣ ያመረትነውን ምርት ሳንሰበስብ ወረራ ያካሄደበት አመት ነበር። እነዚህ የገጠሙ ከባድ ፈተናዎች የለውጥ ሂደት ውስጥ ሊያጋጥሙ የሚችሉ ችግሮች ቢሆኑም ህዝባችን በከፍተኛ ማስተዋልና ጥበብ ከራሱ በላይ የሀገርን ህልውና በማስቀደም ችግሮችን ለመከላከልና ለመቋቋም የተከሰቱ ችግሮችም የሀገር ህልውና ላይ የከፋ ጉዳት እንዳያደርሱ በማድረግ ለተጫወተው የማይተካ ሚና ለህዝቦቻችንና ለሰላም አስከባሪ ኃይሎች ከፍ ያለ ምስጋናዬን ለማቅረብና አክብሮቴን ለመግለጽ እወዳለሁ። ፕሬዚዳንቷ በ2013 ዓ ም ትኩረት የሚሰጣቸውን ጉልህ ተግባራትም አስተዋውቀዋል። በስሜትና በጉልበት ተጽዕኖ ስር ወድቆ የነበረው የዲሞክራሲ ምህዳር በሕግና በስርዓት እንዲመራ መንግስት ትኩረት ሰጥቶ ይንቀሳቀሳል ብለዋል። ለህግ የበላይነት መረጋገጥ ተግዳሮት የሆኑ አደረጃጀቶችና የታጠቁ ኃይሎች በመላው ሀገራችን ምንም አይነት ህገወጥ ተግባር ላይ እንዳይሰማሩ ለማድረግና ከመንግስት ውጪ ማንኛውም ኢመደበኛ አደረጃጀት ይሁን ታዋቂ ኃይል ትጥቅ ይዞ እንዳይንቀሳቀስ ለማድረግ ከፍተኛ ስራዎች ይሰራሉ። የዜጎች ደህንነት በምንም አይነት ሁኔታ አደጋ ላይ የማይወድቅባትን ሀገር ለመፍጠርና የህግ የበላይነት የሚታይና የሚጨበጥ ደረጃ ለማረጋገጥ የተጀመሩ ሰፋፊ ስራዎች ተጠናክረው ዜጎች በደህንነት ስሜታቸው እንዲጎለብት ለማድረግ በትኩረት ይሰራል። የህግ የበላይነትን ለማስከበር የተጀመሩ ተቋማትን የማደራጀትና የማብቃት ስራዎች ተ ተጠናክረውም ይቀጥላል። ፍትሐዊና የህዝብ ይሁንታ የተረጋገጠበት ዓለም አቀፍ መመዘኛዎችን ያሟላ ሀገራዊ ምርጫም እንደሚካሄድ ነው የተናገሩት። በሀገራችን ባለፉት አስርት አመታት የተካሄዱት ምርጫዎች ከፉክክር አንጻር ሁልህ ችግር የታየባቸው ናቸው። ከዚህ አንጻር ቀጣዩ ሀገራዊ ምርጫ ይህንን ጉድለት በማረም ከተሳትፎም ከፉክክርም አንጻር የህዝባችንን ዲሞክራሲያዊ ጥማት የሚያረካና ዓለም አቀፍ መመዘኛዎችን የሚያሟላ መሆን አለበት። በዚህም መሰረት ቀጣዩ ሀገራዊ ምርጫ በፓርላማችን የተለያዩ የፖለቲካ ድምጾች የሚሰሙበትና ፓርቲዎች አንጻራዊ ውክልና የሚያገኙበት እንዲሆን ፍትሐዊ የፉክክር ሜዳ መፍጠርና የፖለቲካ ማህደሩን ምቹ ለማድረግ ከፍተኛ ትኩረት ተደርጎ ይሰራል። አመቱ ባለመጠናቀቃቸው የህዝብ ቅሬታ ምንጭ የሆኑ ፕሮጀክቶችን ጨምረው የታላቁ ህዳሴ ግድብ ህዝባዊ ጠቀሜታውን የሚጀምርበት እንደሚሆን አብራርተዋል። ግድብን በሁለት ተርባይን ሀይል እንዲያመነጭና ሁለተኛ ዙር ውሃ ለመያዝ እንዲችል በዚህ አመት ወሳኝ ስራ የምንሰራበትና ግድቡን የምናገባድድበት አመት ነው። ጠቅላይ ሚኒስትር አብይ አህመድ የየምክር ቤቶቹ አባላት፣ አምባሳደሮች፣ ዲፕሎማቶችና ጥሪ የተደረገላቸው እንግዶች በመክፈቻ ፕሮግራሙ ላይ ታድመዋል። የሁለቱም ምክር ቤቶች አምስተኛ አመት የስራ ዘመን አንደኛ መደበኛ የጋራ ስብሰባና አንደኛ ልዩ የጋራ ስብሰባ ቃለ ጉባኤዎች በሙሉ ድምጽ ጸድቀዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ መስፍን። የትንታኔው መጽሔት ይቀጥላል። በህዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት እንደራሴዎች ሆነው የቆዩ አባላቱ ከዛሬ ጀምሮ እንደሚለቁ ህዝባዊ ወያነ ሓርነት ትግራይ አስታውቀዋል። ፓርቲያቸው ከዛሬ ጀምሮ በፌዴራል ደረጃ ህጋዊ መንግስት የለም ብሎ እንደሚያምን የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ተናግረዋል። ክልሉ ከዚህ ወዲያ የሚኖረው ግንኙነት ማህበራዊና ኢኮኖሚያዊ ጥቅም ከሚሰጡና ከፍትህ ተቋማት ጋር ብቻ እንደሚሆንም አመልክተዋል። ሙሉጌታ አጽባህ ተጨማሪ አለው። የፌዴሬሽን ምክር ቤትና የህዝብ ተወካዮች ምክር ቤት በዛሬው ዕለት ባካሄዱት የጋራ ስብሰባ የትግራይ ክልል ተወካዮች በሁለቱም ምክር ቤቶች የሚገኙ አባላት እንዳልተሳተፉ የህወሀት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ በሰጡት መግለጫ ተናግረዋል። ፓርቲያቸው ህወሀት ከዛሬ ሁለት ጀምሮ ብቻውን ከሌላው ተለይቶ ምርጫ በማካሄድ ህጋዊ መንግስት ካቋቋመ ከትግራይ ክልል ውጭ ህጋዊ መንግስት የለም ብሎ እንደሚያምን ገልጸዋል። በዚህ መሰረት በፌዴራል የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት የሚገኙ የህወሀት አባላት ከዛሬው ዕለት ጀምሮ እንደሚለቁ ነው የተናገሩት። አቶ ጌታቸው እንዲሁም በሹመት በፌዴራል መንግስት የሚገኙ የፓርቲው አባላት እንዲለቁ መመሪያ ተሰጥቷል ብለዋል። የአምስተኛው የፓርላማ ዘመን ስልጣን በዛሬው ዕለት ሙሉ በሙሉ አክትሟል። ትናንት እኩለ ሌሊት ላይ ማለት ይቻላል አክትሟል። ለስልጣን የተመረጠው ለአምስት ዓመት ነው። ፓርላማው ከፓርላማው በተጨማሪ ፓርላማው ያቋቋመው መንግስትም ካቢኔም የተመረጡት አምስት ዓመት ነው። ስለዚህ አምስት ዓመት ኮንትራታቸውን ጨርሰው ተዘግተዋል። ዛሬ ተጠራ የሚባለው ተፈላልገው የሚጠራሩ ሰዎች የተጠራሩበት መድረክ ካልሆነ በስተቀር ህጋዊ ስልጣን የሌላቸው ሰዎች በምክር ቤት ስም ተሰብስበው ከሆነ በእንደዚህ አይነቱ ሰርከስ ውስጥ ትግራይ ተወካዮቿን አትልክም። ተወካዮቿ እንዲወጡ ተነግሯቸዋል ማለት ነው። በፓርላማ ብቻ ሳይሆን በካቢኔ ውስጥ የሚሆን በሌሎች የመንግስት ፖለቲካ ሹመት ቦታዎች ላይ የነበሩ የህወሀት ተወካዮችም እንደዚሁ እንዲወጡ ተደርጓል። በእኛ እምነት በአሁኑ ሰዓት ጠቅላይ ሚኒስትሩን ጨምሮ ምክትል ጠቅላይ ሚኒስትሩን፣ ካቢኔው፣ ፓርላማውና የፌዴሬሽን ምክር ቤት ምንም አይነት ህጋዊ ስልጣን ስለሌላቸው ከዛሬ ጀምሮ ከነዚህ ጋር ምንም አይነት ህጋዊ ግንኙነት ይኖራል ተብሎ አይታሰብም። አቶ ጌታቸው የትግራይ ክልል ካሁን በኋላ ሀገራዊ ከሆኑ ለህዝብ ማህበራዊና ኢኮኖሚያዊ ጥቅም ከሚሰጡና የፍትህ ተቋማት ብቻ ነው ግንኙነት የሚኖሩ በማለት ገልጸዋል። መስተዳደር የሚባለው በጠቅላይ ሚኒስትሩ የሚመራው ካቢኔ ነው ፈርሷል እያልን ያለ ነው። ለአምስት ዓመት የተመረጠው ፓርላማ ነው ፈርሷል እያልን ያለ ነው። ለአምስት ዓመት የክልሎችን ውክልና ይዞ የመጣው ፌዴሬሽን ምክር ቤት ነው ፈርሷል እያልን ያለ ነው። ሲጀመር ፌዴራል መንግስት የሚባለው ሰማይ ላይ የተንጠለጠለ ነገር አይደለም። የክልሎችን ይሁንታ በምርጫ የተገለጸ የክልሎችን ይሁንታ ያቋቋመው ተቋም ነው። ያቋቋመው መስተዳደር ነው። አሁን ግንኙነት ያቆም ነው ከነዚህ የምርጫ ኮንትራታቸው ካለቀ ሀይሎች ጋር፣ ተቋሞች ጋር ነው እንጂ የፍትህ ተቋማት አሉ። የወንጀል ክስ የሚመሰርቱ የፍትሐ ብሔር ጉዳዮች የሚከታተሉ የፍትህ ተቋማት፣ አቃቤ ህግ ሁሉ ይቀጥላሉ። ፍርድ ቤቶች የአምስት ዓመት የስራ ዘመንን ብቻ ማዕከል አድርገው የተቋቋሙ አይደለም። ስለዚህ እነሱም ስራቸውን ይቀጥላል ነው። ስለዚህ ትግራይ ውስጥ በትግራይ ደረጃ በፌዴራል ፍርድ ቤቶች የሚታዩ ጉዳይ ካለ ማየት ይቀጥላል። በማህበራዊ አገልጋሎት መስጠት የግብርና አገልግሎት ሊሆን ይችላል። በተለያየ ደረጃ የዜጎችን ማህበራዊ ኢኮኖሚያዊ አገልግሎት የሚሰጡ ተቋማት ስራቸውን ይቀጥላሉ ማለት ነው። የመከላከያ ሰራዊት በየቀበሌው እየተሰማራ የሚሊሻ ስራ የሚሰራበት ስራ ያከትማል እንጂ ሀገርን ሉዓላዊነት የማስከበር ስራው ይቀጥላል ማለት ነው። ፖሊስ ወንጀል መከላከል፣ ወንጀል የመከታተል፣ ወንጀል የመመርመር እነዚህ ስራዎችን ይቀጥላል። የዲፕሎማቲክ ሚሽኖቻችን ኢትዮጵያን ወክለው የሚንቀሳቀስ እስከሆነ ድረስ በዛ ደረጃ ስራቸው የሚሰሩ ይሆናል። እነዚህም በሚመለከቱ ትግራይ ከፋይናንስ፣ የጉምሩክ አገልግሎት፣ የግብር መሰብሰብ አገልግሎት እነዚህ ሁሉ የሚባሉት ነገሮች የሀገር የፌዴሬሽኑ ቀጣይነት በትክክለኛ መንገድ ለመመስረት የሚያስችል እድል እስኪገኝ ድረስ ግንኙነታችን ከእነዚህ ጋር ነው እንጂ ፈርሷል ካልናቸው ተቋማት ጋር ምንም አይነት ግንኙነት። ህወሀት ሀገራዊ ችግር ለመፍታት ሁሉን አቀፍ ሀገራዊ መድረክ መዘጋጀት አለበት ሲል ጥሪ አቅርበዋል። እንዲሁም በሀገር አቀፍ ደረጃ ሁሉን አቀፍ ና የባለአደራ መንግስት በመመስረት ምርጫ እስከሚካሄድ በገለልተኛ ባለሙያዎች ሀገሪቷ መመራት አለበት የሚል አቋም እንዳለውም ተገልጿል። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም። በሌላ በኩል የህዝብ ተወካዮች ምክር ቤት ህገ መንግስታዊ ሂደትን በጠበቀ ሁኔታ ምርጫውን ሰኔ 3 2012 ዓ ም ማራዘሙን ያስታወሱት የፌዴሬሽን ምክር ቤት አፈ ጉባኤ አደም ፋራክ ለህገ መንግስቱ ተገዢ ያልሆኑና ሰላም የማይፈልጉ ቡድኖች ህዝቡን የማወናበድ ስራ እየሰሩ ይገኛሉ ብለዋል። አፈ ጉባኤው መልእክታቸውን ያስተላለፉት ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ ነው። ያዳምጡት። ህገ መንግስታዊ የሆነ ምርጫ ህጋዊ መንግስትን ሊወልድ አይችልም። ወይም በኢ ህገ መንግስታዊ ምርጫ ህጋዊ የሆነ መንግስት ሊቋቋም አይችልም። ከዚህ አኳያ ኢ ህገ መንግስታዊ የሆነ ምርጫ ያካሄዱ አካላት እኛ ብቻ ነን ህጋዊ የሚሉት ተቀባይነት የሌለውና ከህገ መንግስቱ ጋርም የማሄድ ነው። ከዚህ አንጻር ሰኔ ነሐሴ 30 ቀን 2012 ዓ ም የፌዴሬሽን ምክር ቤት ባካሄደው አስቸኳይ ስብሰባ በትግራይ ክልል የተካሄደው ምርጫ በዛን ወቅት አልተካሄደም ነበር፣ አጠቃላይ አካሄዱ ህገ መንግስታዊ እንደሆነ ውጤቱም ተቀባይነት የሌለው የማይፀና እንደሆነ ውሳኔ አሳልፏል። ስለዚህ ከዚህ አንጻር ህገ መንግስቱ በግልጽ ያስቀመጠው ጉዳይ ስለሆነ ምንም ለክርክር የሚቀርብ አይደለም። እንደሚታወቀው በህገ መንግስቱ መሰረት በሀገር አቀፍ ደረጃ ሆነ በየክልሉ ምርጫ የማካሄድ ስልጣን የብሔራዊ ምርጫ ቦርድ ብቻ ነው። ብሔራዊ ምርጫ ቦርድ ደግሞ በፈደራል ደረጃ ነው የሚቋቋመው፣ በክቡር ጠቅላይ ሚኒስትሩ አቅራብነት በህዝብ ተወካዮች ምክር ቤት ባላቱ የሚጸድቁት ምርጫ ደግሞ በመላ ሀገሪቱ በተመሳሳይ ወቅት እንደሚካሄድ ነው የምርጫ ህጉ የሚያስቀምጠው። ብሔራዊ ምርጫ ቦርድ በተወሰነ አካባቢ ላይ በተለየ ጊዜ ምርጫ እንዲካሄድ አምኖበት ለህዝብ ተወካዮች ምክር ቤት አቅርቦ የህዝብ ተወካዮች ምክር ቤት ካልተቀበለ በስተቀር ምርጫ በመላ ሀገሪቱ በተመሳሳይ ጊዜ ነው መካሄድ ያለበት። ምርጫ የማካሄድ ስልጣን፣ ምርጫን የማስፈጸም ስልጣን ደግሞ የብሔራዊ ምርጫ ቦርድ ብቻ ነው። ከዚህ ውጪ በክልል ደረጃ የምርጫ ኮሚሽን ምርጫን የሚያስፈጽም አካል ማቋቋም አይቻልም በህገ መንግስቱ ላይ ደግሞ የፌዴራልና የክልል መንግስታት ስልጣን ክፍፍል በግልጽ ተቀምጧል ምርጫ የማካሄድ ስልጣን ለፌዴራል ነው የተሰጠው በህገ መንግስቱ ደግሞ ክልሎች ለፌዴራል የተሰጠውን ስልጣን ማክበር አለባቸው ፌዴራል መንግስቱ ደግሞ ለክልሎች በህገ መንግስቱ የተሰጡ ስልጣንና ተግባራትን ማክበር ይኖርበታል ይሄ ካልሆነ ህገ መንግስታዊ ስርዓቱ አደጋ ላይ እንደወደቀ ነው የሚቆጠረው። ከዚህ አኳያ ለፌዴራል መንግስት የተሰጠውን ስልጣን አለግባብ በመውሰድ ይህ ህገ መንግስታዊ የሆነ ምርጫ በማካሄድ እኛ ብቻችን ነን ህጋዊ የሚለውን ፕሮፓጋንዳ የሚነዙት አካላት ትክክል አይደለም የሚያነሱት። ህዝቡም ሁሉም ይህንን በትክክል የሚረዱት ይመስለኛል። ይህ በእንዲህ እንዳለ ዛሬ የተጀመረው ስድስተኛ ዓመት የመንግስትና የምክር ቤቶች የስራ ዘመን ሙሉ ህጋዊነትና ህገ መንግስታዊነት ያለው ነው ሲሉ ለአሜሪካ ድምፅ አስተያየታቸውን የሰጡ ባለሙያዎች ተናግረዋል። የሚጠቅመው ተቋማትን ማክበር እና የተቋማትን ውሳኔ መቀበል እንደሆነም መክረዋል። ባለሙያዎቹን ያነጋገረው እስክንድር ፍሬው ነው። ቀጥሎ ይቀርባል። የመስከረም የመጨረሻው ሰኞ እነሆ ሌላ የምክር ቤት የመክፈቻ ስነ ስርዓት አስተናግዷል። በህገ መንግስቱ አንቀጽ ሃምሳ ስምንት መሰረት ግን ደግሞ ይህ ስድስተኛ ዓመት የሥራ ዘመን ነው። ባለፈው መጋቢት ነበር የኢትዮጵያ ብሔራዊ ምርጫ ቦርድ በኮሮና ወረርሽኝ ምክንያት ምርጫውን በተያዘው የጊዜ ሰሌዳ ማካሄድ እንደማይችል ያስታወቀው። በዚያ መነሻነትም በህዝብ ተወካዮችና በፌዴሬሽን ምክር ቤቶች ብሎም በህገ መንግስት ጉዳዮች አጣሪ ጉባኤ የቀጠሉ ሂደቶች ነበሩ በህገ መንግስት ትርጉም የተደረሰበት ድምዳሜም ነው አሁን በስልጣን ላይ ያለው መንግስትና ምክር ቤቶቹ ምርጫ እስኪካሄድ ድረስ በስራ ላይ እንዲቆዩ ያደረገው። እናም ዛሬ ስድስተኛ አመታቸውን ጀምረዋል። በአዲስ አበባ ዩኒቨርሲቲ የህግ መምህርና ተመራማሪ የሆኑት የህገ መንግስታዊ ህግ ባለሙያ ዶክተር ጌታቸው አሰፋ ስድስተኛው አመትም እንደቀደሙት አመታት ህጋዊ መሰረት ያለው መሆኑን ያብራራሉ። ከህግ አኳያ ቀደም ሲል የነበረው በየአምስት አመቱ ይካሄዳል የሚለው ሁኔታ አስቸጋሪ ሁኔታ ሲገጥም እና ምርጫ ማካሄድ በማይቻልበት ጊዜ ለምሳሌ በዓለም አቀፍ ወረርሽኝ በኢትዮጵያ ህገ መንግስትም ወረርሽኝ አስቸኳይ ጊዜ አዋጅን ማወጅ ምክንያት ሊሆን ይችላል ተብሎ በዛው መልክ የተካሄደ መሆኑ እንግዲህ የሚታወስ ነው። እንደዚህ አይነት ሁኔታ ሲገጥም ምርጫውን በጊዜ ባይካሄድ ምን ይሆናል የሚለው አሁን በህገ መንግስት ተርጓሚው ትርጉም ተሰጥቶበታል በፌዴሬሽን ምክር ቤትና። ስለዚህ ከህግና ከህገ መንግስት አኳያ ይሄ ስድስተኛው አመት በእንደዚህ በተለዩ ሁኔታዎች እና አጋጣሚዎች ሊከናወን እንደሚችል አሁንም ብቻ ሳይሆን ወደፊትም ይሄ ህገ መንግስት በስራ ላይ እስካለ ድረስ ምርጫ በሚካሄድበት ዘመን አመት የሚፈጠሩ የአስቸኳይ ጊዜ አዋጅን የግድ የሚሉ ነገሮች ሲከሰቱ ምርጫ ሳይካሄድ የነበረው መንግስት እና የነበረው ምክር ቤት በስራ ላይ ቀጥሎ ምርጫ እስኪፈጸም ድረስ ሊራዘም እንደሚችል ይሄ የተሰጠው ትርጉም የህገ መንግስቱ አካል ሆኖ የሚያገለግል ነው። ስለዚህ ከህግና ከህገ መንግስት አኳያ ስናየው ይሄ ስድስተኛው አመት ከአምስተኛው አመት የሚለየው ነገር የለም ማለት ነው። ምክንያቱም በህገ መንግስቱ የነበረው ክፍተት እና የሚያስፈልገው ትርጉም በህገ መንግስት ተርጓሚው ትርጉም ስለተሰጠው የህገ መንግስት ተርጓሚ ትርጉም ደግሞ ህገ መንግስት ክፍተትን በመሙላት እንደ ህገ መንግስት ማሻሻያ ወይም እንደ ህገ መንግስት ውስጥ በግልጽ እንደተደነገገ ድንጋጌ መታየት የሚችል ነው። ስለዚህ ከህገ መንግስቱ አኳያ ስናየው ይሄ ስድስተኛው አመት ልክ እንደ አምስተኛው አመት እንደ አራተኛው አመት በሙሉ ህጋዊነትና ህገ መንግስታዊነት ያለው ሂደት ነው ማለት ይቻላል። እዚህ ላይ ዶክተር ጌታቸው እንግዲህ ምርጫ ቦርድ አሁን ባለው የኮሮና ቫይረስ ምክንያት ምርጫ ማካሄድ አልችልም ማለቱ ነው እንግዲህ እዚህ ሁሉ ውሳኔ መነሻ፣ ከዛ በኋላ በተለያዩ ሂደቶች ውስጥ አልፏል፣ እርስዎም እንዳብራሩት። ነገር ግን ምርጫ ቦርድ ምርጫውን ማካሄድ አልችልም ካለበት ጊዜ ጀምሮ ያሉ ሂደቶችን የሚተቹ አሁንም የነዛ ሂደቶች ውጤት የሆነውን መንግስትን ለስድስተኛ ዓመት የሚያስቀጥለውን ውሳኔ የማይቀበሉ አሉ እና ምንድ ነው ህገ መንግስታዊ መሰረቱ? በዚህ መንገድ ላይ መጡ ትችቶች ክፍተትስ አለ ወይ? ህጉ በተተረጎበበት ሁኔታ ላይ እርሱ በእርስዎ ግምገማ። ጥሩ እንደ ገለጽከው ብዙ የተለያዩ ሀሳቦች እየተሰጡ ቆይተዋል። አሁን እንደገለጽከው የትርጉም ጥያቄው የቀረበበት ችግሩ መፍትሄ እንዲያገኝ የተሄደበት መንገዶች ከህገ መንግስቱ አኳያ ችግር አለባቸው የሚሉ የተለያዩ ሀሳቦች ተነስተዋል። በእኔ እምነት ቀደም ሲል ያው ሂደቱም በተወሰነ ደረጃም የተሳተፍኩ ስለሆነ በአመኘበት የሚነሱት ትችቶች ትክክል አይመስሉኝም በዚህ ጉዳይ። ምክንያቱም ሁሉም የተደረጉት ፕሮሰሶች ቀደም ሲል በተቀመጡት የህግ ፕሮሲጀሮች መሰረት የተከናወኑ ናቸው። በኢትዮጵያ የህግ ስርዓት ህገ መንግስት የሚተረጎምበት ሁለት ዋና ዋና መንገዶች አሉ። አንድ በፍርድ ቤት በተያያዘ ጉዳይ ተከራካሪዎች በሚከራከሩበት ጉዳይ፣ ከሳሽና ተከሳሽ ባለበት ጉዳይ ከዛ ጉዳይ ጋር ተያይዞ የህገ መንግስት ትርጉም ጥያቄ ሊነሳ ይችላል። የተያያዘውን ጉዳይ ለመፍታት የተጠቀሰው ህግ በፍርድ ቤት ወይ በባለ ጉዳዮች የተጠቀሰው ህግ ከህገ መንግስቱ ጋር ይጋጫል የሚል ጥያቄ በፕሮሰሱ ላይ በሚነሳበት ጊዜ ይሄ ከሆነ ጉዳዩን ለመፍታት የህገ መንግስት ትርጉም ቀድሞ መስጠት አለበት በሚል የሚነሳ የህገ መንግስት ክርክር አለ። ከፍርድ ቤት ውጪ ደግሞ በህግ የከሳሽነት መብት በተሰጣቸው ወይም የአመልካችነት መብት በተሰጣቸው ተቋማት የህገ መንግስት ትርጉም ጥያቄ እንደሚቀርብ ቀደም ብሎ ባወጣው በዚህ ጊዜ ሳይሆን ቀደም ብሎ በወጣ በሁለት ሺህ አምስት በወጣ አዋጅ ቁጥር ሰባት ዘጠና ስምንት ተደንግጓል። ይሄም በፍርድ የማይወሰኑ ጉዳዮች ሲኖሩ አሁን በገለጽኩት አኳኋን ከፍርድ ቤት የማይነሱ ጉዳዮች በሚኖሩበት ጊዜ በህጉ ስልጣን የተሰጣቸው የአመልካችነት መብት የተሰጣቸው ተቋማት የህገ መንግስት ትርጉም ተርጓሚውን ጠይቀው አስገዳጅ የሆነ ውሳኔ ማግኘት እንደሚችሉ በህጉ ተቀምጧል። ከእነዚህ መብት ከተሰጣቸው ተቋማት ውስጥ አንዱ የህዝብ ተወካዮች ምክር ቤት ነው። የክልል ምክር ቤት ሊሆን ይችላል። የፌዴራሉ የህዝብ ተወካዮች ምክር ቤት ሊሆን ይችላል። አስፈጻሚው ሊሆን ይችላል። የክልልም የፌዴራልም የህግ አስፈጻሚ ተቋማት እንደዚህ አይነት ጥያቄ ለተርጓሚው ሊያቀርቡ ይችላሉ። የገጠማቸውን ችግር በህገ መንግስት፣ ለምሳሌ ባየነው አይነት ችግር ሊሆን ይችላል። በሌሎች በፌዴራሊዝም ጉዳዮች ሊሆን ይችላል። የክልል ስልጣን፣ የፌዴራል ስልጣን ሁለቱ የተለያየ አቋም ቢይዙ ፌዴራሉና የክልሉ የህግ አስፈጻሚ አንዱ ይሄ ጉዳይ ይተርጎምልን እኛ እንዲህ ነው የምንለው፣ ፌዴራሉ አስፈጻሚ ደግሞ እንዲ ነው የሚለው፣ ስለዚህ አስገዳጅ ትርጉም ይሰጥልን ተብሎ ከፍርድ ጋር ያልተያያዘ ጉዳይ ሊቀርብ ይችላል። አሁ ትችት ተደርጎ ይቀርብ የነበረው በተቃዋሚዎቹ ወይም በተለየ ሀሳብ በሚያነሱት ከሳሽ በሌለበት የሚል ሀሳብ ሲነሳ ነበር። ከሳሽ የግድ አይልም። ይሄ አብስትራክት ሪቪው የምንለው ከሳሽ የግድ የሚሉ ሲስተሞች አሉ። እንደ አሜሪካ አይነት ፍርድ ቤት የሚያስፈር ነገር ግን በጀርመን በደቡብ አፍሪካ እና በመሳሰሉት የህገ መንግስት ፍርድ ቤት ባላቸው ከሳሽ ፍርድ ቤት ክርክር ከሳሽ ሳይኖር አመልካች ባለበት የህገ መንግስት ትርጉም ሊከናወን ይችላል እና ያንን ስርዓት የሚከተል ነው የኢትዮጵያም የህግ ስርዓት በዚህ ረገድ እና በዛ ላይ ተመስርቶ የቀረበ ጥያቄ ስለሆነ በዚህ ላይ ተመስርቶ የሚሰጠው መፍትሄ ከህጉ የወጣ ነው ሊባል አይችልም። ይሄ አዋጅም ባይኖር በህገ መንግስቱን ብንከተልና የትርጉም ስርዓቱን ብንመለከት አመልካች ሳይኖር ወይም ከሳሽ ሳይኖር በፍርድ ቤት ሂደት አይነት በዚህ መልክ የህገ መንግስት ትርጉም ሊጠየቅ ይችላልና ስለዚህ የሚነሱት ክርክሮች የተያዘውን የፖለቲካ አቋም ለማንጸባረቅና እሱን ህጋዊ ድጋፍ ለመስጠት ካልሆነ በስተቀር በህግ ረገድ ዚህ የተካሄደው ፕሮሰስ ችግር የሌለበት ነው። በሌላ መልክ በሌላ ማዕቀፍ ውስጥ የሚታዩ ትችቶች አድርጌ ነው ማያቸው ነ ሰኔ ሶስት ቀን ሁለት ሺ አስራ ሁለት ባካሄደው ስብሰባ ነው የኢትዮጵያ የህዝብ ተወካዮች ምክር ቤት ምርጫው እንዲራዘም የወሰነው። ከሁለቱ የፌዴራል ምክር ቤቶች በተጨማሪ በየደረጃው ያሉ ምክር ቤቶችም ስራቸውን እንደሚቀጥሉ የፌዴሬሽን ምክር ቤት አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የዩናይትድ ስቴትስ ቀዳሚት እመቤት ሜላኒያ ትራምፕን ጨምሮ በፕሬዚደንቱ ዙሪያ የነበሩ አንዳንድ ሰዎች ለኮሮና ቫይረስ መጋለጣቸው ከተነገረ ካለፈው ሳምንት ጀምሮ የድፍን አሜሪካና የዓለምም ትኩረት በፕሬዚደንት ዶናልድ ትራምፕ ጤንነት ላይ አርፏል። ፕሬዚደንቱ የኮቪድ አስራ ዘጠኝ ሕክምና ክትትላቸውን ዛሬም ቀጥለዋል። አንዱ ጥያቄ የፕሬዚደንቱ ጤንነት ከአንድ ወር ያነሰ ጊዜ በቀረውና ለዋይት ሀውስ በሚደረገው ግብ ግብ ላይ የሚኖረው ተጽዕኖ ምን ይሆናል የሚል ነው። ሪፖርተራችን ሚሼል ኮይን ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። ለኮቪድ-19 በመጋለጣቸው ለሕመም የተዳረጉት ፕሬዝደንት ትራምፕ የጤንነት ሁኔታቸው አነጋጋሪ ሆነዋል። ፕሬዝደንቱ በምን ሁኔታ ላይ እንዳሉ፣ የጤንነታቸው ሁኔታ በመጪው የህዳሩ ምርጫ ምን ሊፈጥር እንደሚችል ብዙ ያልታወቁ ነገሮች መኖራቸው እየተነገረ ነው። በጆን ሀፕኪንስ ሪፖርት መሰረት እስካሁን በመላው ዓለም 35 ሚሊዮን የሚደርሱ ሰዎች ለቫይረሱ ተጋልጠዋል። ባለፈው ቅዳሜ ካሉበት ሆስፒታል ሆነው የቪዲዮ መልእክት የሰደዱት ፕሬዝደንት ትራምፕ ራሳቸውን በቫይረሱ የተጠቁና ሌሎችን ሰዎችን ለመርዳት እንደተሰማራ ሰው አድርገው አያይዘው ተናግረዋል። ይህ አጋጣሚ ተፈጥሯል፣ ደግሞም በዓለም ላይ ባሉ ሚሊየን ሰዎች ላይ የደረሰ ነገር ነው። እኔም ለእነሱ እየታገልኩ ነው። በዩናይትድ ስቴትስ ውስጥ ብቻ አይደለም፣ በዓለም ላይ ላሉት ሁሉ እየታገልኩላቸው ነው። ይህን የኮሮና ቫይረስ ወይንም እንደፈለጋችሁ አድርጋችሁ ጥሩት። ብቻ እናሸንፈዋለን በደንብ አድርገን እናሸንፈዋለን ባለፈው እሁድ የፕሬዝደንቱ ዶክተር ስቴሮይድ ዴክሳሜታዞን የተባለውን መድኃኒት የሰጧቸው ሲሆን ምናልባትም ዛሬ ሰኞ ወደ ዋይት ሀውስ እንደሚመለሱ ተናግረዋል። የፕሬዝደንቱ የጤንነት ችግር የመጣው እሳቸውና ተፎካካሪያቸው የቀድሞ ምክትል ፕሬዝደንት ጆ ባይደን ወደ መጨረሻዎቹ አራቱ የምርጫ ዘመቻዎቻቸው ሳምንት ምዕራፍ ላይ እንዳሉ ነው። ትራምፕ ለኮሮና ቫይረስ ተጋልጠው ሆስፒታል በመግባታቸው ጆ ባይደን በምርጫ ዘመቻቸው ላይ ትራምፕ ትራምፕን የሚያጥላሉ ማስታወቂያዎችን ለጊዜው ማቆማቸውን ገልጸዋል። በምክትል ፕሬዚደንት ማይክ ፔንስ እና በጆ ባይደን አጋር በሴኔተር ከመላ ሀሪስ መካከል ከነገ በስቲያ ረቡዕ ይካሄዳል የተባለው የምርጫ ክርክር ግን አሁንም እንዳለ ነው። ጥያቄው በቀሪው የምርጫ ሳምንታት ከፕሬዝደንቱ የጤንነት ሁኔታ ጋር እንዴት አድርጎ ይቀጥላል የሚለው ነው። የትራምፕ መታመም ለባይደን የምርጫ ዘመቻ ሁለት አቅጣጫዎችን እንዲከተሉ አስገድዷቸዋል። አንደኛው በትራምፕ መታመም የተሰማቸውን አዘኔታ እንዲገልጹ ሲሆን፣ በሌላ በኩል ደግሞ ባይደን የተሻለ አመራር ሊሰጡ እንደሚችሉ ማሳየት ነው። የጆ ባይደን የምረጡኝ ዘመቻ ምክትል ስራ አስኪያጅ ኬት ቤድንግፊልድ እንዲህ ይላሉ። This is not a question of politics. This is a question of, of the President of the United States getting back to full health as soon as possible. And I think for our campaign, as I say. <laughs> ጆ ባይደን ስላላቸው የተካበተ ልምድ፣ ሀገሪቱን ወደ አንድነት ለማምጣት ብቃታቸው፣ የጋራ ስምምነት ፈጥሮ ነገሮችን ወደፊት ማንቀሳቀስ ስለመቻል ችሎታቸው የምርጫ ዘመቻችን የሚያተኩርበት ይሆናል። ጄሰን ሚለር የትራምፕ የምረጡኝ ዘመቻ ከፍተኛ አማካሪ ናቸው። ፕሬዚደንት ትራምፕ በርካታ ጥንቃቄዎችን የወሰዱ ሲሆን ቫይረሱንም እየተፋለሙ አመራር መስጠት የሚችሉ ሰው መሆናቸውን አሳይተዋል በማለት እንዲህ ይላሉ። ልክ በጆ ባይደን እንዳየነው እድሜ ልካችንን ዝም ብለን ከቤታችን ምድር ቤት አንቀመጥም። ወደ ውጭ ወጥተን ያለውን ሁኔታ እየተጋፈጥን ሕይወታችንን እየኖርን አንድ ነገር ማድረግ ይኖርብናል። ክትባቱን ወይም ሕክምናውን አግኝተን ይህም ቫይረስ ድል መንሳት አለብን። ለትራምፕ ምናልባት ይህ አጋጣሚ ማንን መምረጥ እንዳለባቸው ላልወሰኑ ሰዎች ጥሩ አጋጣሚ ሊሆን ይችላል የሚሉም አሉ። እነዚህ መራጮች በሚቀጥለው ምርጫ ወሳኝ ሊሆኑ ይችላሉ የሚሉት የሪፐብሊካን ስትራቴጂስት አሊስ ስቱዋርት እንዲህ ይላሉ። ሪፐብሊካን ማንን እንደሚመርጡ ያልወሰኑትን ማሳመን ይኖርባቸዋል። የወረርሽኙንም አደገኛነት በሚገባ በመገንዘብ በአዘኔታና በሚራራ ልብ ስሜትን መግለጽ ያስፈልጋል። የወረርሽኙ ሁኔታ ማን መምረጥ እንዳለባቸው በመወላወል ላይ ባሉ ሰዎች ጭንቅላት ውስጥ ገና ረጅም ጊዜ ይቆያል። በእርግጠኝነት የሚታወቅ አንድ ነገር ቢኖር ዋይትሀውስን ለመያዝ ከወዲሁ እጅግ የተካረረ ውጥረት በተሞላበት ሁኔታ ውስጥ መጪው ምን ሊሆን እንደሚችል በእርግጠኝነት መገመት የማይቻል መሆኑ ነው። ለአሜሪካ ድምፅ ራዲዮ ደረጀ ደስታ የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ገቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ፣ በትዊተር፣ በኢንስታግራም እና በዩቲዩብ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ኤች ኦርን ኤምኦቢአይ ላይ ታገኛላችሁ። አባችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው አዳነች ፍስሀዬ ዋና አዘጋጅ ትዝታ በላቸው። እኔም እያስተናገድኳችሁ ያለሁት ሶሎሞን አባትንን። እስከ ምሽቱ አራት ሰዓት ይቀጥላል ዝግጅታችን። አሁን ወደ ተከታዮቹ ዘገባዎቻችን ላሸጋግራችሁ። የአማራ ማንነትና የወሰን አስመላሽ በሚል ተደራጅተው የነበሩ አራት ኮሚቴዎች ጥምረት መስረተዋል ጥምረቱ ሰላማዊ ትግል በማድረግ የሕዝቦችን ጥያቄ ለመመለስ የበለጠ አቅም ይፈጥራል የሚል ተስፋ እንዳላቸው አባላቱ ተናግረዋል። የራያ፣ የደራ፣ የመተከልና የጠለምት አማራ ማንነትና የወሰን አስመላሽ ኮሚቴዎች ናቸው ጥምረቱን የፈጠሩት። አስቴር ምስጋናው ዝርዝሩን ይዛለች። የኢህአዴግ መንግስት ስልጣን ከያዘ ጀምሮ የአማራ ክልል ተወላጆች ና ነባር ግዛቶች ወደ ሌሎች ክልሎች ተካለዋል በሚል በተለያዩ አካባቢዎች ቅሬታ የሚያሰሙ የህብረተሰብ ተወካዮች አሉ የወልቃይት የራያ የደራ የመተከል ና የጠለምታ አማራ ማንነት ና የወሰን አስመላሽ ኮሚቴዎችን በምሳሌነት መጥቀስ ይቻላል በተናጠል ያካሄዱት ትግል ብዙም ውጤት እንዳላመጣ የጠቀሱት እነዚህ ኮሚቴዎቹ ናቸው ጥምረት የመሰረቱት የጥምረቱ ጊዜያዊ አስተባባሪ አቶ ኃይለ ሚካኤል አሪያ ጥምረቱ የራያ የደራ የመተከልና የጠለምት አማራ ማንነትና የወሰን አስመላሽ ኮሚቴዎች መካተታቸውን ተናግረዋል። አንድነቱ ተሰሚነትን እንደሚሰጥና በመንግስት ላይ ጫና ለማድረግም እንደሚያግዝ ገልጸዋል። በተናጠል የምንጓዘው ጉዞ እጅግ አዝጋሚና ለውጥ ሊያመጣ ባለመቻሉ በጥምረት ወደ አንድ ከመጣን ግን ውጤት ልናመጣ ስለምንችል ተጓብተንበት፣ ተነጋግረንበት፣ ሰፊ ጥናት ተደርጎበት የተደረገ ነው። ወደ አንድ ስንመጣ ብዙ ስራዎች ይሰሩበታል። የመንግስትን አካል በተለይ የክልሉ መንግስት የፌደራሉ መንግስት ግፊት ታድርጎ ጥያቄዎቻችን የአማራ የተጠየቁ ጥያቄዎች በሰፊው የሚመለሱበትን መንገድ ለማመቻቸት ታሪካዊ ሰነዶችን ለማሰባሰብ አመች አይሆንም። ወደ አንድ ከወንድ ግን ውጤቱም የተሻለ ሊሆን ስለሚችል ማለት ነው። በክልሉ የማንነትና የወሰን ጥያቄ ካላቸው ኮሚቴዎች መካከል የወልቃይት አማራ ማንነትና የወሰን አስመላሽ ኮሚቴ አልተገኘም። ምክንያቱም ያስረዱት አቶ ኃይለ ሚካኤል ተከታዩም ብለዋል። በተደጋጋሚ ነግረናል። ምናልባት ቀጣይ ወደዚህ እንዲገቡ የሁሉም አካል ግፊት ይኖረዋል። የተናጠል ጉዞ ብዙም ትርጉም ስለሌለው በቦታው የነበሩት የራያ ተወላጅና በአዲስ አበባ ዩኒቨርሲቲ የፌዴራሊዝምና ሰብአዊ መብት ረዳት ፕሮፌሰር ዶክተር ሲሳይ መንግስቴ በሰጡት አስተያየት በጋራ መታገሉ የተሻለ ውጤት ለማስመዝገብ ያግዛል ብለዋል። ይሄ ጥሩ ጅምር ተደርጎ ሊወሰድ ይችላል። ምክንያቱም በተናጠል ሊካሄዱ የነበሩ ትግሎችና እንቅስቃሴዎች ወደ አንድ መጥተው የአማራዊ ስሜት ይዘው ከክልሉ መንግስት ጋር የተሻለ ግንኙነት ለማድረግ ከሚታገሉት አካልም ጋር ጠንከር ያለ ህዝብ ድጋፍ አግኝተው ጫና እንዲፈጥሩ፣ የፌዴራል መንግስቱም ተገቢ ትኩረት እንዲሰጠው የማድረግ አቅም ይኖራቸዋል። ይህን የበለጠ አጠናክረው በጋራ ሆኖ መስራት እንዳለባቸውን የሚታመ ነው። ይህ የአማራ ህዝብ ጥያቄም በአፋጣኝ መመለስ እንዳለበት አስረድተዋል። የፌዴራል ና የክልሉ መንግስትም አፋጣኝ መፍትሄ መፈለግ አለበት ብለዋል። ወልቃይት ጸገዴን፣ ሆመራን ጨምሮ የጸለምትን፣ ራያን ያላካተተ ትግራይ ተራራ ነው። ራሱን እንኳ በምግብ እህል እንዲችል የሚያደርግ አቅም የለውም። በማዕድን ስሌትም ከታየ በጣም የተሻለ አቅም ያለው ወልቃይትና አካባቢ ነው ይባላል። ስለዚህ እነዚህን ሀብቶች ይዞ ሀገር ለመሆን ስለሆነ እየተንቀሳቀሰ ያለው ይሄን እንቅስቃሴ መግታት ይጠይቃል። እንግዲህ እነዚህ ህዝቦች ትግራይ ብቻ አይደለንም፣ ኢትዮጵያውያንን ነው የሚሉት። ስለዚህ የትግራዊ ሪፐብሊክ ሲሆን ደግሞ የባሰው ችግር ምንድን ነው? የአስተዳደር በደል ብቻ አይደለም። በቋንቋ በማንነት መታወቅ ብቻ አይደለም። የሚቀረው ዜግነትም ጭምር ነው። ስለዚህ ትግራዊ ትግራዊ አይደለንም ያለ ህዝብ እንዴት ብሎ ነው በትግራይ መንግስት ወይም በትግራይ ሀገር ውስጥ ሊኖር የሚችለው የሚለው ግምት ውስጥ መግባት አለበት። ስለዚህ በፌደራል መንግስትም በአማራ ክልል መንግስትም ይሁን በተለይ እነዚህ አሁን የማንነት አስመላሽ ኮሚቴዎችም ይበልጥ ተጠናክረው ይሄን ህዝብ ነጻ ሊያወጡት ይገባል የሚል እምነት ነው ያለን። የወልቃይት አማራ ማንነትና የወሰን አስመላሽ ኮሚቴን በጥምረቱ ቢካተት የበለጠ ውጤታማ እንደሚሆን ዶክተር ሲሳይ አስተያየታቸውን ሰጥተዋል። የወልቃይት አማራ ማንነትና የወሰን አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ ግን ጥምረቱ በህግ አግባብ ትክክል እንዳልሆነ ባለሙያ አማክረናል ብለዋል። ጠዋቂዎችም ተማክረን በአንድ ላይ ከመሆን አሁን ባላችሁበትም በየራሳቸው ጥያቄውን ቢቀጥል ውሳኔውን መከታተል ነው የተሻለው እንጂ ወደ አንድ ግንባር መምጣቱ ትክክል አይደለም። ወደ አንድ ተቁሎ ፓርቲ ነው። በዚህ የማንነት ጥያቄዎች ግን በየአካባቢ ነው። አንደኛ አሁን ያለው ህግ፣ ህገ መንግስት እስካልተሻሻለ ድረስ አንድ ማህበረሰብ የማንነት ጥያቄ የሚያነሳ እዛችኛዋ በችግር ያለ ማህበረሰብ ነው ጥያቄ ማንሳት ያለበት። ድጋፍ መስጠት የሁሉ አማራ ሊሆን ይችላል። ነገር ግን ጥያቄ በዋናነት እናያዝ እና ማንሳት ያለበት የራያ የማንነት ጥያቄ የራያ ህዝብ ነው መወሰን ያለበት። የወልቃይት የማንነት ጥያቄ ወልቃይት ጠገዴ የጥልም ትዙ ነው መወሰን ያለበት እና ሁሉን አቀላቅሎ መያዝ ግን እነቱ ያስተላል። ከስማችን ጀምሮ ነገሮችን ይቀይራል። ሁለተኛ ደግሞ ወደኋላ እንድንመለስ የሚያደርግ ነው። በያለንበት ነን ብንደጋገፍ ነው። መደጋገፍ ማለት የራያ ኮሚቴ ራሱን ውስጡን አጠንክሮ ማንነት ጥያቄውን ህዝቡን አደራጅቶ ህዝቡን ቁቶ ከተንቀሳቀሰ ራሱን ውስጣዊ ጉዳዩም ካስተካከለ ለወልቃይ ለጠገዴ ድጋፍ ነው የሚል ኛ ስለዚህ ኛ የወልቃይ ጠገዴም ጥያቄዎች ኮሚቴውም ማህበረሰቡም በትክክለኛ ማንነቱን ይዞ አውቆ ከተንቀሳቀሰ ለራያም ድጋፍ ነው ብለን የምናስበው የአማራ ማንነትና ጥያቄ ያለው ህዝብ ቁጥር ከአስር እስከ አስራ አምስት ሚሊዮን እንደሚደርስ በዕለቱ ተገልጿል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። ተከታዩ ጤና ነው። በኢትዮጵያ የፖሊዮ ቫይረስ መከሰቱን ተከትሎ በአራት ክልሎች እና በሁለት የከተማ አስተዳደሮች ሰባት ሚሊዮን ለሚሆኑ ሕፃናት ክትባት ቤት ለቤት በሚካሄድ ዘመቻ እንደሚሰጥ የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታውቀዋል። በደቡብና በአማራ ክልሎች ደግሞ የወባ ወረርሽኝ መታየቱን ኢንስቲትዩቱ ገልጿል። ሞክታር ጀማል ዝርዝር አለው። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዛሬ በሰጠው መግለጫ እንዳስታወቀው በአጎራባች ሀገሮች ሲዘዋወር እየቆየው በክትባት እጥረት የሚመጣው የፖሊዮ ቫይረስ መጀመሪያ ጊዜ በግንቦት ወር 2011 በኢትዮጵያ ሶማሌ ክልል ዶሎ ዞን ቦህ ወረዳ ተከስቶ እንደነበረ ተገልጿል። ተመሳሳይ የሆነ የፖሊዮ ቫይረስ ዝርያ በደቡብ ብሔር ብሔረሰቦችና ህዝቦች እንዲሁም በኦሮሚያ ክልል ተገኝቷልም ብሏል። በአጠቃላይ በኢትዮጵያ ከታሕሳስ 2011 ጀምሮ እስከ አሁን ድረስ በተሠራ ቅኝት በክትባት እጥረት የሚመጣው ፖሊዮ በሽታ ከሰው ከተወሰደ ናሙና 32 እና ከአካባቢ ከተወሰደ ናሙና ሦስት የፖሊዮ በሽታ አምጪ ተህዋስ መገኘቱን አስታውቋል። በተሠሩት የመከላከያና መቆጣጠሪያ እርምጃዎች በሶማሌ ክልል አምስት ዞኖች በሦስት ዙር ዘመቻ ከ786 ሺ በላይ ለሚሆኑ ህፃናትና በደቡብና ኦሮሚያ ክልሎች በሶስት ዙር የክትባት ዘመቻ በአስራ አንድ ወረዳዎች ከ2 ሚሊየን በላይ ዕድሜያቸው ከአምስት ዓመት በታች ለሆኑ ህፃናት ክትባት መሰጠቱንም የኢትዮጵያ ሕብረሰብ ጤና ኢንስቲትዩት የበሽታዎች እና የጤና ክስተቶች ቅኝትና ምላሽ ዳይሬክቶሬት ዳይሬክተር አቶ መስፍን ወሰን ተናግረዋል። የመጀመሪያው ኬዝ ሶማሌ ክልል ላይ ሲገኝ ከአጎራባች ሀገሮች ጋር ሶማሊላንድ፣ ፑንትላንድ ጨምሮ አንድ ጋር የቅኝት ስራዎችን በመስራት ክትባት ዘመቻውን በማካሄድና ሞቢሊቲ ወይም እንቅስቃሴው ከአንዱ ሀገር ወደ አንዱ ሀገር ከፍተኛ በመሆኑ በሶስቱም ሀገራቶች በጤና ባለሙያ ቅኝቱን አብረው እንዲሰሩ ከድንበር ቅርበት ያሉ ህጻናቶችን የሁሉምም ዜጋዎች ከመከተብ አንጻር አንድ ጋር ተቋመት ውጤታማ የሆነ የክትባት ዘመቻ ለማድረግ ሞክረናል። ከዓለም ጤና ድርጅት ጋር በመተባበር በተለይ ከጎረቤት ሀገሮች ከኬንያ፣ ከሱዳን ሱዳንም ከፍተኛ የሆነ የፖሊዮ ወረርሽኝ አለ። ከሶማሊላንድ ከፑንትላንድ ጋር በመሆን የቅኝትንም ስራ በማጠናከር ፖሊዮ ተጠርጣሪ ሲገኝ ቶሎ ናሙና በማስወሰድ አስፈላጊውን ምላሽ ከመስጠት አንጻር በቅርበት እየሰራ እንገኛለን። የፖሊዮ በሽታ ስርጭትን ለመግታትና ለማጥፋት እንዲሁም የሕፃናትን የበሽታ መከላከል አቅም ለማጎልበት ከመስከረም 27 እስከ መስከረም 30 2013 ለተከታታይ አራት ቀናት የቤት ለቤት ክትባት ዘመቻ እንደሚኖርም ተመልክቷል የክትባት ዘመቻው የሚካሄደው በሶማሌ ኦሮሚያ ደቡብ ብሔር ብሔረሰቦችና ሐረሪ ክልሎች እንዲሁም በአዲስ አበባና ድሬዳዋ ከተማ አስተዳደሮች በሚገኙ 47 ዞኖችና 334 ወረዳዎች እንደሆነም ተጠቅሷል ቤት ለቤት በሚካሄደው የፖሊዮ ክትባት ዘመቻ ሰባት ሚሊዮን ሕፃናት እንደሚከተቡም የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ምክትል ዳይሬክተር አቶ አስቻለው አባይ ተናግረዋል። የካቲት 24 2012 በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በተከሰተው የቢጫ ወባ ወረርሽኝ 86 ሰዎች በበሽታው መያዛቸውን እና አራት ሰዎች መሞታቸውን እንዲሁም በአሁንም ሰዓት በአካባቢው ለወረርሽኙ ስጋት የሆኑ መንስኤዎች መኖራቸውን አቶ አስቻለው አክለው አብራርተዋል። የክልሉን 11 ወረዳዎችና አንድ የኦሮሚያ አጎራባች ወረዳን ጨምሮ በአጠቃላይ በአስራ ሁለት ወረዳዎች የሚኖሩ ከሰባት መቶ ሺህ በላይ ዜጎች ለመድረስ ከጥቅምት 13 ጀምሮ ለዘመቻ ቅድመ ዝግጅት መከናወኑንም ተገልጿል። የፖሊዮ ቫይረስንም በተመለከተ መንስኤዎቹ ታውቀው የት አካባቢ ተገኘ የሚለውን ወደ 1580 የሚጠጋ በተቀመጠው ኬዝ ዴፊኒሽን መሰረት ከተጠረጠሩ ሰዎች በተወሰደ ናሙና ከሁሉም አካባቢዎች ማለት ነው ሰላሳ ሁለት የሚጠጉ ከሰዎች ከ66 አካባቢ ደግሞ ከኢንቫይሮንመንት ከተወሰደ ናሙና ሶስት ፖዚቲቭ በመገኘቱ እነዛን አካባቢዎች ለይቶ ወደ ሌሎች አካባቢ እንዳይስፋፋና እዛው ጋር መቆጣጠር እንዲቻል ነው የክትባት ዘመቻው። እነዚህን በአጎራባች በክልል ሳይሆን በጂኦግራፊ የሚገናኙ አካባቢዎችን ወረዳዎችን ከግምት ውስጥ በማስገባት የክትባት ዘመቻው የሚካሄደው ያንን ከግንዛቤ ውስጥ ባስገባ መልኩ ነው። ስለዚህ የቅኝት ስርዓቱን ማጠናከር አንዱ ትልቅ ተግባር ነው የሚሆነው። ምክንያቱም አሁን እነዚህ ክልሎች ላይ ብቻ ነው ወረርሽኙ ብሎ መናገር አይቻልም። የቅኝት ስርዓቱን በደንብ እስካጠናከርን ድረስ እና የምርመራ ስራችንን በዛ ልክ እስካደራጀን ድረስ የትኛውን ቦታ ላይ አጠራጣሪ ነገር ሲገኝ ማህበረሰቡ እንዲያሳውቅ ግንዛቤውን ከጨመርን ድረስ እና የጤና ባለሙያዎቻችን ና የጤና ተቋሞቻችንን እስካደራጀን ድረስ በሽታውን ቢከሰትም ቶሎ ብሎ መለየት ና በዛ ልክ ምላሽ መስጠት የሚያስችል አቅም እየገነባን ከክልሎች ጋር በቅርበት እየሰራን ማህበረሰቡንም በዛው ልክ ግንዛቤ እያስጨበጥን እየፈጠርን እንገኛለን። መንግስታዊና መንግስታዊ ያልሆኑ ተቋማት በክትባት ዘመቻው የተለመደው ትብብር እንዲያደርጉ የጠየቁትን ምክትል ዋና ዳይሬክተሩ የጤና ባለሙያዎች ቤት ለቤት ክትባቱን ሲያካሄዱ ሌሎች ጤናና ጤና ነክ ችግሮችን የፖሊዮ፣ የኩፍኝ፣ የኮሮና፣ የምግብ እጥረት ወዘተ ቅኝት ስለሚደረግ ህብረተሰቡ አስፈላጊውን እገዛ እንዲያደርግ ጠይቀዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ስፖርት ነው ተከታዩ ዝግጅት። በመጨረሻም ዕለቱን በታሪክ ውስጥ ልክ የዛሬ አርባ ዓመት ዛሬ የእሁድ ጠዋት ራዲዮ ፕሮግራም ተጀመረ ሲል የዝግጅቱ አካል የነበረው ንጉሴ አክሊሎ ያስታውሰናል የእሁድ ጠዋት ራዲዮ ፕሮግራም በሀገር ውስጥም በውጭም ባሉ ኢትዮጵያውያን ዘንድ የተወደደና በናፍቆት ይጠበቅ የነበረ እንደሆነም ይጠቁመናል ንጉሴ ከእርሱ ጋር ላገናኛችሁ ልክ የዛሬ አርባ አመት መስከረም ሀያ አምስት ቀን ሺ ዘጠኝ መቶ ሰባ ሶስት ዓመተ ምህረት የመስከረም ፀሐይ ፍንትው ብላ ወጥታ ማስታወቂያ ሚኒስቴር ኢትዮጵያ ሬዲዮ ታደሰ ሙሉ ነህ አባይነሽ ብሩ አዲሱ አበበ ኃይሉ አበበና የዚህ ዝግጅት አቅራቢ እኔ በጸሐፊዋ በወይዘሮ አሳመነች አለሙ ቢሮ በኩል ገብተን መምሪያ ኃላፊው ገዳሙ አብርሃ ቢሮ ቆመናል። ገዳሙ ቀርቅረው ከሚጽፉበት ቀና ብለው መጣችሁ፣ እንዴት አደራችሁ ካሉን በኋላ እንደሚፈልጉን ነግረውን እንድንቀመጥ ጋበዙን። ተቀመጥ ታደሰና አዲሱ እንደተለመደው አጀንዳ ይዘዋል። ለሌሎቻችን ወረቀት ተሰጠን። የመስቀል በዓል ሰሞን ነበርና ከመካከላችን አባይነሽ ብሩ በሀገር ባህል ጥበብ ደምቃለች። ዛሬ የፈለግኳችሁ ለብርቱ ጉዳይ ነው። እንደምታውቁት የኢትዮጵያ ሬዲዮ በአሁኑ ጊዜ ምንም አይነት አድማጭ የለውም። ኢትዮጵያ ቅደሚ በሕብረተሰባዊነት አብቢ ለምልሚ የእኛ ነው ድሉ፣ ድሉ በርቱና ታገሉ፣ ተነሳ ተራመድ ክንድህና በርታ። ይሄ ሶሻሊዝም የህብረተሰባዊነት ዜማ ብቻ ነው የሚሄደው በሬዲዮ ዘፈን ተከልክሏል። ለስላሳ ሙዚቃ ብቻ ነው እንዲተላለፍ የተፈቀደው። ስለዚህ አድማጭ አላገኘንም። ሬዲዮኑን ሁሉም ሰው በየስርቻው አስቀምጧል፣ ዘግቷል። ስለዚህ ምን መደረግ አለበት? ሬዲዮናችን ሊደመጥ የሚችልበትን ነገር፣ ለየት ያለ ፕሮግራም ሰርተን ለደርጎቹም አስደምጠን ህዝቡም ሰምቶ ከዛ በኋላ የሚሆነው ይሆናል አሉ ገዳሙ። አጠር አጠር ያሉ ቃለመጠይቆችን ጭውውቶችን፣ ቀልዶችንና ቁም ነገሮችን እያቀረብን በየመካከሉ ሙዚቃዎቹን እየሰደድን ካሳየናቸው በኋላ ደርጎቹም ህዝብም ዝግጅቱን እንደተቀበሉት ስናውቅ፣ ያው እናንተም ሁላችንም እንደምናውቀው ቀስ በቀስ ሰው ሬዲዮኑን ካስቀመጠበት እንዲያነሳ ማድረግ የምንችል ይመስለኛል። የመጀመሪያውን ኮንቲኒዊቲ። የማስተዋወቂያ ጽሑፍን እኔ እጽፋለሁ። ታደሰ ሙሉ ነው ያስተዋውቃል። ሌሎቻችሁ ቢያንስ በሳምንት ሁለት ሁለት የተለያዩ ዝግጅቶችን ታመጣላችሁ። ዝግጅቶቹ በጣም እጥር ምጥን ያሉ ከአስር ደቂቃ አይበልጥም። ምናልባት አንድ ሰው በስፋት ካነጋገርን ያንን በየሳምንቱ እየቆራረጥን ማቅረብ እንችላለን ማለት ነው። እንዲህ እንዲህ እያረግን ኢትዮጵያ ሬዲዮ አድማጭ እንዲያገኝ ካላደረግን በስተቀር እኛም ነገ ደሞዝ ላናገኝ እንችላለን። አሉ። ገዳሙ ፈገግ እያሉ፣ እኛም መመሪያውን ተቀብለን ወጣን። እንዲህ እንዲህ እያልን እንግዲህ የፍቅር እስከ መቃብር ደራሲውን ሐዲስ ዓለማየሁን ታሪክ ጸሐፊውን ተክለ ጻድቅ መኩሪያን የመጀመሪያውን ቀዶ ሕክምና ባለሙያ ፕሮፌሰር አስራት ወልደየስን ሜትር አርቲስት አፈወርቅ ተክሌንና የአፍሪካ ፉትቦል ኮንፌዴሬሽን የሁለት የምርጫ ዘመን ፕሬዝደንት የነበሩትን አቶ ይድነቃቸው ተሰማንና ሌሎችንም እየጋበዝን እያቀረብን እሁድ ፕሮግራም ተሰሚነት፣ ተደማጭነት፣ ተወዳጅነት፣ ተቀባይነት እንዲያገኝ አድርገን ነበር ለማለት ይቻላል። እንግዲህ ይህን ይህን እያነሳን ወደፊት በሚኖሩኝ ፕሮግራሞች አንዳንዶቹን ለትዝታ ያህል የማቀርብላችሁ መሆኔን ቃል እየገባሁ የዛሬውን በዚሁ ላብቃ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሩ ንጉሱ ታምሬና እና እኔም ሳስተናግዳቸው የቆየሁት ሶሎሞን አባተንን። አብራችሁን ስለቆያችሁ እናመሰግናለን። እባክዎ እባክዎ ራሱን መጠበቅ አይዘናጉ። ኮሮና ቫይረስ ሁልጊዜ አጠገብዎና እላዮ ላይ አለ። ማንንም አይመርጥም። ራሱን ይጠብቁ፣ ሕሊናውን ያንቁ፣ ይጠንቀቁ። ሰላም ጤና ይስጥልኝ። በደህና